ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ተሾመ ብርሃኑ ከማል በሀገረ ኢትዮጵያ በቀዳሚነት ተጠቃሽ ከሆኑ አንጋፋ ጋዜጠኞች አንዱ ናቸው። ሰላሳ የመጻሕፍት በረከቶቻቸውን ለአንባቢያን እንሆኛሉና ጽሕፈታቸው ተጠናቆ የሕትመት ጊዜ ይጠበቁ ያሉ አምስት መጻሕፍትም ከግል የጥናት ክፍላቸው ውስጥ ይገኛሉ እንዲሁም ዘርፈ ብዙ የሆኑ ጉዳዮችን ነቅሰው በማንሳት በመጣጠፎቻቸው አተያዮቻቸውን ከሁለት ሺህ በላይ በሆኑ መጣጠፎች አንጸባርቀዋል አቅጣጫዎችንም አመላክተዋል ሰሞኑንም ሰሞነኛ በሆነው የአክሱም ሴት ተማሪዎች ሂጃብ ጉዳይ የአክሱም ተማሪዎች የሂጃብ ጥያቄ የፖለቲካ ሕመሙ ምልክት ወይስ ራሱ ሕመሙ ነው? በሚል ርዕስ የተለያዩ አተያዮችን አጣቅሰው አንድ መጣጠፍ ለንባብ አብቅተዋል። ይህንንም አስመልክተን ተናግረናል። መነሻችን ያደረግነው ሂጃብ ምንድን ነው? በእስልምና ሃይማኖት ልጃገረዶችና ሴቶች ሂጃብ የመልበሳቸው ሃይማኖታዊ አስተምሮት ምንጩ ከየት ነው? በሚል ነው። የደራሲ ብርሃኑ ምላሽ እንዲህ ነው። በመጀመሪያ ኤስቢኤስ ጉዳዩ አሳስቦት ወይም ደግሞ የእኔ ማሳሰቢያ ደርሶት ይሄንን ቃለ መጠይቅ ስላዘጋጀልኝ በጣም እጅግ በጣም ደስ ይለኛል። ለሁልጊዜም ቢሆን እንደዚህ አይነቱ ዲሞክራቲክ የሆነ አተያይ ያለው ሬዲዮ መሆኑና ገለልተኛ የሆነ አመለካከት ያለው ሬዲዮ በመሆኑ በተለይም አንተ አዘጋጁ ለኢትዮጵያ ትኩረት ሰጥተህ የምትሰራቸው ነገሮች በሙሉ በጣም የማደንቃቸው መሆኔን ለመግለጽ እፈልጋለሁ። እንግዲህ ሂጃብ ማለት ሂጃብ ማለት የዚህ የአረብኛ ቃል ሲሆን መከልከያ፣ መሸፈኛ እንደማለት ነው። ለምሳሌ ሰዎች በመጋረጃ ቢጋረዱ እዛው ሂጃብ ውስጥ ገብተዋል ማለት ነው። ከዚህም በተጨማሪ ደግሞ ራሳቸውን ሲሸፋፈኑ እንደዚሁ ሂጃብ ውስጥ ናቸው ማለት ነው። ወደ ታሪኩ መለስ ያልን እንደሆነ በቅድመ ክርስትናም ማለትም በኦሪትም በክርስትናም የነበረ ነገር ነው። ለምን ሴቶች ራሳቸው ላይ ጉልባብ እንዲያደርጉ ወይም ሽፋ እንዲያደርጉ ወይም ሂጃብ እንዲያደርጉ ሃይማኖቱ ያስገድዳቸዋል። ይሄም የትህትና ምልክት ነው። ሴቶች ጸጉራቸውን ሸፍነው ማለትም የፊታቸውን የተወሰነ አካል ሸፍነው ወደ አደባባይ መውጣት እንዳለባቸው የኦሪት ሕጎችም የክርስትና እምነትም ይደነግጋሉ። በዚህ መሰረት ብዙዎቹ ስዕሎች፣ የቅድስት ማርያም ስዕሎች በምንመለከታቸው ጊዜ ጎልብባ ወይም ሂጃብ አድርጋ ነው የምናያት። እንደዚሁም በርካታዎቹ የዚህ የካቶሊክ እምነት ተከታዮችም እንደዚሁ አይገላለጡም። አሁን እየቀረ ሊሆን ይችላል፣ አላውቅም። የድሮዎቹ ግን አይገላለጡም። ፀጉራቸውን እና ከፊል ፊታቸውን ሸፍነው ነው የሚሄዱት። ይሄም እንግዲህ ዞሮ ዞሮ የትህትና ምልክት፣ የዲሲፕሊን ምልክት፣ ሴቶች ያላቸውን ክብር ለመግለጽ፣ ተወዳጅነት ለመግለጽ የሚጠቀሙበት ነው። ይሄም ከፈጣሪ ትእዛዝ ጋር የተያያዘ ነው። እስልምናን በሚመለከት ነቢዩ መሐመድ ሰለላሁ አለይሂ ወሰለም ሴቶች ፊታቸውን ማለትም ጸጉራቸውን በሙሉ እና እስከ ጆሮአቸው፣ አለው እስከ አንገታቸው ጸጉራቸውን፣ ጆሮአቸውን እና አንገታቸውን እንዲሸፍኑ በሀዲስ የተናገሩ ሲሆን ቁርአንም ላይ አንድ ሁለት አያዎች ላይ እነዚህ ሴቶች ሂጃብ ማድረግ እንዳለባቸው ተደንግጓል። በእስልምና እምነት ተከታዮች ዘንድ ቁርአን የፈጣሪ ህግ ነው። የፈጣሪ ህግ መከበር አለበት። እነዚህን ህግጋት በመተላለፍ አንዳንድ ሰዎች ወይም አንዳንድ የሙስሊም ሀገሮች ሂጃብን ቸል ሲሉ የሚስተዋሉበት ሁኔታም አለ እና ዋናው ዞሮ ዞሮ ሂጃብ የሴቶችን ክብርና ሞገስ ለመጠበቅ ሲባል በፈጣሪ የታዘዘ ስርዓት ነው ብሎ መመለስ ይቻላል። በተለይ አሁን አዛጋቢ ሆኖ ያለው በእርግጥ በህግ ላይ ተይዟል ብዙም በጥልቀት ሄደን አታዮችን መስጠት አይቻልም፣ ህግ ፍርድ ቤት ብይን እስከሚሰጥበት ድረስ። በጥቅሉ ግን እዚህ የአክሱም ሁለተኛ ደረጃ ትምህርት ቤት ሴት ተማሪዎች በሂጃብ ተሸፍነው ወይም ሂጃብ ለብሰው እንዳይገቡና እንዳይማሩ የመከልከሉ ምክንያት ምንድን ነው? ምን ያህል ጊዜ ከዛ በፊት የዚህ አይነቱስ አድራጎቶች ተፈጽመው ነበር በአክሱም አካባቢ ወይም በጥቅሉ በክልሉ ወይም በሌላው የኢትዮጵያ ክፍለ ሀገራት ውስጥ? አንደኛ የዚህ የሂጃብ ጉዳይ የተነሳው በቅርቡ ምናልባትም ባለፉት በጣም በተጠናከረ ሁኔታ ማለት ነው እንጂ ድሮም ነበረ። እናቶቻችንም ሂጃብ እያደረጉ ነበር የሚሄዱት። ጉፍታ ይሉታል ሻሽ ነው። የተለያዩ ቀለማት ያሏቸው ሻርፖች አድርገው ከዛ ላይ ደግሞ ጋቢያቸውን አድርገው ነበረ ወደ ውጭ የሚወጡት። እቤትም በሚሆኑበት ጊዜ በተለይ የተዳሩ ሴቶች ከሆኑ ይሄንን ጉልባብ ወይም ደግሞ ጉፍታ ወይም ደግሞ ይሄ ሻርፕ ማድረግ ግዴታቸው ነው። እንደ ግዴታ ተቆጥሮም በሰርጋቸው ጥሎሽ ከሚመጡት ልብሶች አንዱ ይሄ እንደነበር ይታወቃል። ወደ ስልሳዎቹ አካባቢ ወደ ሀምሳዎቹ መጨረሻ አካባቢ ለአንዲት ሴት የሚመጣላት ጉልባብ ወይም ይሄ ጉፍታ የተለያዩ ቀለማት ያሏቸው በጣም ውድ የሆኑ ልብሶች አራትም አምስትም አቅም ያለው ደግሞ እስከ አስር የሚሆኑ ሂጃቦች ያመጡ ነበረ። እንግዲህ ትልልቆቹም ደግሞ ከህንድም የሚመጡ ከካሽሚርም የሚመጡ ከሌሎች አካባቢዎችም የሚመጡ ጉፍታዎችን ወይም እነዚህ በኋላ ደግሞ አደሬ ልብስ የሚባሉ ልብሶችን ጉልባቦችን ይለብሱ ነበረ። ሌላው እንደሚታወቀው በዚህ በሶማሌና በሀረሪ አካባቢ በጣም ያው አንተም የምታውቀው ነው፣ በድሬዳዋ አካባቢ ያሉ ሴቶች ቢያንስ ቢያንስ ጸጉራቸውን መሸፈን እንዳለባቸው ህብረተሰቡ በሚገባ ያውቃል። ይሄም ሆኖ በተለያዩ አገሮች የዚህ የጉፍታ ነገር ህጻናት በልጅነታቸው አያደርጉትም ነበር። እንደገና ደግሞ በትምህርት ቤቶችም ትምህርት ቤቶች ከለከሉም አልከለከሉም ሂጃብ የማድረግ ትራዲሽን አልነበረም። ባለፉት አስር አመታት ግን የሂጃብ አስፈላጊነት በስፋት እየተነገረ በርካታ ሙስሊም ወጣቶችም የሂጃብ ጉዳይ ቁርአናዊ ትዕዛዝ መሆኑን በማመን ማድረግ ጀምረዋል። ሂጃብ ብቻ ሳይሆን ኒቃም የሚባለው ይሄ አይናቸው ጭምር የሚሸፈኑበት ወይም አይናቸው ብቻ የሚታዩበት ኒቃምም ያደርጋሉ። ይሄም ኒቃም ቢሆን በመሰረቱ የሙስሊም ትራዲሽን ብቻ አይደለም። ኦሪታውያንም፣ የእስራኤሎችም፣ የአረቦችም፣ የክርስቲያኖችም የሆነ ልዩ ልዩ መረጃዎች ያመለክታሉ። በኢትዮጵያ ካለፉት አስር አመታት ወዲህ የሂጃብ አስፈላጊነት እየጎላ መጥቷል ሲባል ሃይማኖቱን ተከትሎ ነው። ከዚህ በፊት የነበሩ የሃይማኖት አባቶች በልዩ ልዩ ተጽዕኖዎች ምክንያት ይሄንን የሂጃብ ጉዳይ ሁለተኛ ነገር አድርገውት እንደነበረ በአንድ ወቅትም ሙስሊሞች በነበራቸው ተጽዕኖ ምክንያት እንኳንስ ሴቶቹ ሊከላከሉ ራሳቸው ወንዶቹም ሃይማኖታዊ ትዕዛዛትን እንዳያከብሩ ተጽዕኖ እንደነበረባቸው እንዲያውም ብዙዎች ብዙዎች ክርስቲያን ባህል ተመልሰው እንደነበረ ሁኔታዎች ያመለክታሉ። አሁን ባለፉት አስራ ምናምን አመታት የሂጃብ ጉዳይ ሲነሳ በሌላ በኩል ደግሞ ጸረ ሂጃብ አቋም ያላቸው አንዳንድ ደቂቃን በትምህርት ቤቶችና በአብያተ ክርስቲያናት አካባቢ ይታዩ ጀመር። እንዲያውም የሙስሊሙ ንቅናቄ ክርስትናን የሚጎዳ አድርገው በማቅረብ ወደ አልተፈለገ እንቅስቃሴ ወደ አልተፈለገ እሰጥ አገባ የገቡበት ሁኔታ እንዳለ ምናልባት ወደፊት በምታነሳቸው ጉዳዮች ልናነሳው እንችላለን። ተገብቷል። ለሙስሊሙ በመሰረቱ ሃይማኖታዊ ህግ ነው። በሐዲስ ተጠቅሷል። በቁርአንም በሁለት አንቀጾች ላይ የሰፈረ ጉዳይ ነው። ስለዚህ አታድርጉ ማለት ሃይማኖቱን አትከተሉ ማለት ነው። ልክ ክርስቲያን መስቀል አታድረግ ወይም የመስቀል ምልክት በዙሪያ አይለፍ እንደማለት ነው። መስቀል ለአንድ ክርስቲያን ምልክት እንደሆነው ሁሉ ለአንድ ሙስሊም ሴትም እንደዚሁ ሕጃብ ማድረግ ምልክቷ ነው። ምልክቷ ብቻ ሳይሆን ትዕዛዟ ነው። መስቀሉን የሚከተል መስቀል የማድረግ መብት እንዳለ ሁሉ ሙስሊም የሆነ ሴት ደግሞ በተያዘዘው መሰረት ሂጃብ የማድረግ መብት አለው። ሁኔታው ይሄን ይመስላል። ወደ አክሱሙ ጉዳይና ቅድም ወደ አነሳው አጠቃላይ የኢትዮጵያ ጉዳይ በምንገባበት ጊዜ እንደሚታወቀው ሁሉ በአክሱም ቀደም ሲልም አሁን ብቻ ሳይሆን የዛሬ አርባ ዓመት በአክሱም ከተማ ሙስሊሞች መኖር እንደሌለባቸው ይታመናል። ምክንያቱም አክሱምን ከሌላ እምነት ውጭ ለማድረግ ወይም ከክርስትና ሆኖ የካቶሊክ እምነትና ከፕሮቴስታንት እምነት ነጻ ለማድረግ ይፈልጋል። ይሄ ፍላጎት ነው። እና በዚህ መሰረት ሙስሊሞች መስጊድ እንዳይሰራ አለመስራት ብቻ ሳይሆን መቃብራቸውም እንደዚሁ እንዳይሰፋ ሲጠይቁም ራቅ ወዳለ ቦታ የመስጠት ሁኔታ እንዳለ እንመለከታለን። የተሻለ ሆኖ የተገኘው የዛሬ አርባ ምናምን አመት ከአክሱም አስር ኪሎ ሜትር ወይም ሰባት ኪሎ ሜትር ርቃ ወደምትገኘው ውቅሮ ማራይ ወደምትባል ወደ ሽሬ መሄጃ ወደ ውቅሮ ማራይ ሂደው እንዲሰፍሩ ማድረግ ነው። በዛ ውቅሮ ማራይ በሚባል ቦታ ላይ መስጊድ መስራት ይችላሉ። መቃብራቸውንም አዲስ መቃብር እንደፈለጉ መስራት ይችላሉ እና በርካታ ሙስሊሞችም ከአክሱም ተፈናቅለው ወደ ውቅሮ ማራይ እንደሰፈሩ እና እዛ መኖር እንደጀመሩ እንመለከታለን። ይህ እንዳለ ሆኖ ደግሞ እንደሚታወቀው ሁሉ የአክሱም ሱቆች ወይም የንግድ ስራዎች የሚካሄዱት በሙስሊሞች ስለነበረ አንዳንድ ሱቅ ያላቸው ሙስሊሞች ጠቅላላ ነቅለው ወደ ውቅሮ ማራ ያልሄዱም በአንድ በኩል እዛ ውቅሮ ተመርተው ውቅሮ ማራ የተመርተው እና ቤተሰብ መስርተው፣ በሌላ በኩል ደግሞ ንግዳቸውን አክሱም ሆነው ያካሄዱ እንደነበረ ይታወቃል። ከዛ ጊዜ ጀምሮ እንግዲህ የዚህ ሂጃቡ ሁኔታ የእስልምና ሁኔታ እስልም ሙስሊም ውስጥ የመኖሩ ሁኔታ ሲያወዛግብና ሲያነጋግር የነበረ ነው። በሌላው የኢትዮጵያ ክፍል ቀደም ሲል እንደተናገርኩት ከዛሬ አስር ዓመት በፊት ወይም የዛሬ ሀያ ዓመት ሰላሳ ዓመት ብዙም ስለ ሂጃብ ጉዳይ የሚያስብም የሚነጋገርም አልነበረም። አሁን ግን ይሄ ነገር አነጋጋሪ ሆኖ ተገኘ። ስለዚህ ይሄ ሁኔታ አነጋጋሪ ሆኖ ሲገኝ ባለፈው በነበረው ሁኔታ እንቀጥላለን ብሎ ከማሰብ ይልቅ ምንድን ነው መደረግ ያለበት? የእስልምና ሃይማኖት ትምህርት ምን ይላል? የክርስትና ሃይማኖት ትምህርት ምን ይላል? የኢትዮጵያ ሕገ መንግሥት ምን ይላል? የትግራይ ሕገ መንግሥት ምን ይላል? የትግራይ ሕጎች ምን ይላሉ? እና የመሳሰሉ ነገሮች ግምት ውስጥ መግባት ነበረባቸው። በጽሁፎ ላይ እንዳነሱት በተለይም አንቂዎችና የተለያዩ ብዙሃን መገናኛ እንደዚሁም ደግሞ በማህበራዊ ሚዲያ ላይ የተለያዩ አተያዮችን የሚጽፉትም እንደዚሁ ያላቸው ሚና በግጭትም ወይም በሰላማዊ እንቅስቃሴ ወቅት በአዎንታዊም ባሉታዊም ሊጠቀስ እንደሚችል እዛ ላይ ማሳሰቢያ ሰጥተዋል። ኃላፊነት የተሞላበት ሚና እንዲኖር ምን መደረግ አለበት ይላሉ። ለበለዚያስ ጉዳቱ ወይም መዘዞቹ ምን ሊሆኑ ይችላሉ? እኔ ለራሴ አንድ ግር የሚለኝ ነገር አለ። ለራሴ እንደ ሙስሊም የሚጠይቀው ነገር አለ። ይኸው ምንድን ነው ጥያቄው የተነሳው በታህሳስ ወር ውስጥ ነው። በታህሳስ ወር ውስጥ ሂጃብ ጥያቄ በተለይ በአስራ ሁለተኛ ክፍል ተማሪዎች ነው የተነሳው እነዚህ ተማሪዎች ከታህሳስ አስራ ሁለት በፊት ማለትም አስራ ሁለት የመልቀቂያ ፈተና ከመመዝገባቸው በፊት ሙስሊም ተማሪዎች አይደሉም ወይ? የሂጃብ ጥያቄ አልነበራቸውም ወይ? ጥያቄስ ካለ የሙስሊም ሂጃብ የሚለበስበት እድሜ ከስንት ዓመት ጀምሮ ነው? ዓመቱ ከታወቀ በዚህ እድሜ ያሉ ተማሪዎች በሙሉ ሂጃብ መልበስ ካለባቸው፣ ነገር ግን በአክሱም በነበሩት ሁሉም ትምህርት ቤቶች የነበሩ ተማሪዎች ሆን ተብለው ሂጃብ እንዳይለብሱ ተከልክለዋል ወይ? ከተከለከሉ ለምን እስከ ታህሳስ ድረስ ማለትም የአስራ ሁለተኛ ክፍል መልቀቂያ ፈተና እስኪወስዱበት ድረስ ለምን መቆየት አስፈለገ የሚል ጥያቄ አለኝ። እኔ እንደሚገባኝ ከአክሱም ይልቅ በሽሬ አውራጃ ውስጥ የበለጡ በርካታ ሙስሊም ተማሪዎች እንዳሉ ይገምታለሁ። ለምን አንደኛ ወደ ኤርትራ በሚጠጉ መስመሮች አካባቢ በርካታ ሙስሊሞች እንዳሉ በሰለክልካ በርካታ ሙስሊሞች እንዳሉ ከወሮማራይ ቀጥሎ ማለት ነው። እንደገና ደግሞ አክሱም ከመድረሳችን በፊት በእንትጮ በርካታ ሙስሊሞች ስላሉ፣ በሌሎቹም አካባቢው አዲግራትም በርካታ ሙስሊሞች ስላሉ፣ በተለይም በተንቤን ደግሞ እጅግ በጣም ብዙ ሙስሊሞች ስላሉ የእነዚህ ተማሪዎች የሂጃብ ጥያቄ ሳይነሳ የአክሱም ተማሪዎች ጥያቄ ብቻ ተነጥሎ የቀረበበት ምክንያት ምንድን ነው? ይህ ሲሆን ደግሞ ነገሮችን ረጋ ብሎ ማየትና በጋራ መፍትሄ መፈለግ ሲቻል የአክሱም የእምነት አባቶች ተነስተው የደረሰውን ተቃውሞ ሰላማዊ በሆነ መንገድ መፍታት ሲገባቸው ለምን ተግሳጽ አዘን መልስ ሰጡ? እንግዲህ አንድ ጳጳስ ናቸው፣ ይህንን ተግሳጹን በሙስሊሞች ላይ በመጅሊሱ ላይ ያሳረፉ ለምን እንደዚህ አይነት ተግሳጽ ማስተላለፍ አስፈለጋቸውም? አክሱምን እንደ ቫቲካን የራሷን የቻለች ክልል አስተዳደር ማድረግ ይቻላል ወይ? የኢትዮጵያ ሕገ መንግስትስ ይፈቅዳል ወይ? የትግራይ ሕገ መንግስትና ሕጎችስ ይፈቅዳሉ ወይ? እነዚህ ሁሉ ነገሮች በሌሉበት ምክንያት በአክሱም ትምህርት ቤት እያ መለበስ የለበትም የሚል ግንዛቤ ለምን እንደተያዘ በበኩል አልገባኝም። ከዚህም በተጨማሪ ደግሞ እነዚህ ሶሻል ሚዲያዎች በሙስሊሙም በኩል በክርስቲያኑም በኩል በጣም እጅግ በጣም አስፈሪ በሆነ መልኩ ውዝግቡን ለምንድን ነው ያካረሩት? በሙስሊሙ ሚዲያም ይሁን በክርስቲያኖቹ ሚዲያ ውዝግቡን የሚያከር ወደ አንድነት የማያመጣ ወደ ጉልበት የሚያመራ ሀሳብ ሲሰነዘር ማየት ችግሩን የበለጠ አወሳስቦታል ማለት ይቻላል። ከደራሲ ተሾመ ብርሃኑ ከማል ጋር ያካሄድ ነው ቃለ መልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን የሴቶችና ሕፃናት መብቶች፣ የሃይማኖት ነፃነትና ምክረ ሐሳቦችን አሰናስለው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።